ስፖርት። የአርሰናሉ አሰልጣኝ ጫናው በርትቶባቸዋል። አርሰን ቬንገር ቡድናቸው ስቶክ ሲቲን ቅዳሜ ዕለት በአስተማማኝ ሁኔታ ድል ቢያደርግም ሊቨርፑል ግን ተስፋቸውን አደብዝዟል። የዘንድሮ ውድድር የዋንጫ ባለቤት ቼልሲ ከዋትፎርድ ጋር ይጋጥማል። በኢትዮጵያ ብሔራዊ ሊግ እግር ኳስ ግጥሚያዎች የደጋፊዎች ጠብ ተደጋግሟል። በሳምንቱ ማሳረጊያ የተከሰተው የመቀሌና የባህር ዳር ከተማ ቡድኖች ግጭት የጠቡ ድግግሞች አንዱ አካል ሆኖ ተመዝግቧል። በመኪና ሽቅድድም የትናንቱ ውድድር አሸናፊው ሌዊስ ሃሚልተን ከመሪው ሰባስቲያን ፌትል ጋር ያለውን የነጥብ ልዩነት ማጥበብ ችሏል። አብራችሁን ቆዩ። የእንግሊዝ ፕሪምየር ሊግ ሊጠናቀቅ ጫፍ ደርሷል ገና ሁለት ተስተካካይ ጨዋታዎች የሚቀሩት ቸልሲ ግን የዘንድሮ ዋንጫ ባለቤት መሆኑን አረጋግጧል ባለድሉ ቸልሲ ዛሬ ማታ ዋትፎርድን በስታንፎርድ ብሪጅ ያስተናግዳል በእርግጥ ዛሬ ማታ የሚደረገው ጨዋታ ለቸልሲም ሆነ ለዋትፎርድ የሚቀይረው ነገር የለም 40 ነጥብ ይዞ 16ኛ ደረጃ ላይ የሚገኘው ዋትፎርድ ከፕሪምየር ሊጉ የመውረድ ስጋት የለበትም ከወራጅ ቃጣና ውጪ ነው የሚገኘው 80 ነጥብ ይዞ ሁለተኛ ደረጃ ላይ የሰፈረው ቶትናም ሆት ሆትስፐርን በሰባት ነጥብ የሚበልጠው ቸልሲ ደግሞ የዛሬውን ጨዋታ የሚያከናውነው ተስተካካይ ጨዋታዎቹን ለማሟላት ሲል ብቻ ነው። ይልቅ በፕሪምየር ሊጉ በአጓጊነታቸው እጅግ የሚጠበቁ ጨዋታዎች ሊቨርፑል፣ ማንቸስተር ሲቲና አርሰናል የሚያደርጓቸው ጨዋታዎች ናቸው። አንድ ተስተካካይ ጨዋታ የሚቀሩት ሊቨርፑል 73 ነጥብ ይዞ ደረጃው ሶስተኛ ነው። ሁለት ተስተካካይ ጨዋታዎች የሚቀሯቸው ማንቸስተር ሲቲና አርሰናል አራተኛና አምስተኛ ደረጃ ላይ ይገኛሉም። በፕሪሚየር ሊጉ 69 ነጥብ ይዞ በአምስተኛ ደረጃ ላይ የሚገኘው አርሰናል ሁለት ተስተካካይ ጨዋታዎች ይቀሩታል። አርሰናል በፕሪሚየር ሊጉ አራተኛ ደረጃ ይዞ ወደ ሻምፒዮንስ ሊግ ለማለፍ የግድ ሁለቱንም ጨዋታዎች ማሸነፍ ይጠበቅበታል። ማሸነፍ ብቻም አይደለም፣ ወይ ሊቨርፑል አሊያም ማንቸስተር ሲቲ ቀሪ ጨዋታዎቻቸውን እንዲሸነፉ አጥብቆ መጸለይ ይጠበቅበታል። ለዚያውም ጸሎቱ ከሰመረ ነው። ሁለቱ ቡድኖች እንዳያያዛቸው ከሆነ ግን በቀላሉ የሚበገሩ አይነት አይመስሉም። ሊቨርፑል ትናንት ዌስትሃምን ያንኮታኮተው በሰፋ ልዩነት አራት ለዜሮ ነው፣ ለዚያውም በጨዋታ ብልጫ አሳይቶ። ትናንት ለሊቨርፑል በመጀመሪያው የጨዋታ አጋማሽ 35 ተኛ ደቂቃ ላይ የመጀመሪያዋን ግብ ያስቆጠረው ዳንኤል ስቱሪጅ ነው። ፊሊፕ ኮንቲኖ ሁለት ግቦችን በተከታታይ እንዲሁም የማሳረጊዋን ደግሞ ኦሪጂ አስቆጥሯል። ፊሊፕ ኮቲኖ በ57ኛው እና 61ኛው ደቂቃ ላይ ከመረብ ካሳረፋቸው ሁለት ግቦች በተጨማሪ የመጀመሪያው ግብ ለዳንኤል ስቱሪጅ አመቻችቷል። በእሁዱ ጨዋታ ወሳኝ የነበረው የሊቨርፑሉ ፊሊፕ ኮቲኖ ግን በሚቀጥለው የጨዋታ ዘመን ወደ ስፔን ላሊጋ ሊያቀና ይችል ይሆናል እየተባለ ነው። የስፔኑ ኃያል ቡድን ባርሴሎና ፊሊፕ ኮቲኖ ላይ አይኑን አሳርፏል። ፊሊፕ በበኩሉ ለዚያ ደስተኛ ነኝ ብሏል። ከምንም በላይ ግን አሁን ሊቨርፑል ወደ ሻምፒዮንስ ሊግ እንዲያልፍ ከፍተኛ ጥረት በማድረግ እንደሚጠመድ ተናግሯል። ሊቨርፑል ወደ ሻምፒዮንስ ሊግ ማለፉን ለማረጋገጥ አሰልጣኙ የርገን ክሎፕ የሚጠብቁት የመጨረሻ ጨዋታቸውን ማሸነፍ ብቻ ነው። የመጨረሻ ጨዋታቸውን ደግሞ የፊታችን እሁድ የሚያከናውኑት ወራጅ ቀጠና ውስጥ ከሚገኘው ሚድልስፖሮ ጋር ነው። ማንቸስተር ሲቲ በአንጻሩ ነገ የሚገጥመው ዌስት ፕሮሚችን ነው። ስምንተኛ ደረጃ ላይ የሚገኘው ዌስት ፕሮሚች ቀሪ ሁለት ተስተካካይ ጨዋታዎቹን ቢያሸንፍም ቢሸነፍም ምንም የሚፈይደው ነገር የለም። ለማንቸስተር ሲቲ ግን የነገው ጨዋታ እጅግ ወሳኝ ነው። ያም በመሆኑ አርሰናል ቀሪ ሁለት ጨዋታዎቹን ቢያሸንፍ እንኳን እንዲሸነፉና ነጥብ እንዲጥሉ ተስፋ የጣለባቸው ሊቨርፑልና ማንቸስተር ሲቲ የዋዛ አይደሉም። የኳስ ነገር ግን የሚሆነው አይታወቅም። በዚህም አለበዚያ አርሰናል ነገ ከሰንደርላንድ ጋር የሚያደርገውን ጨዋታ አሸንፎ በተስፋ መጠባበቅ ይኖርበታል። የአርሰናልን ተስፋ ትናንት ያደበዘሰው የ24 ዓመቱ የሊቨርፑል ወሳኝ ተጫዋች ፊሊፕ ኮቲኖ በዘንድሮ የጨዋታ ዘመን 12 ግቦችን ከመረብ ሲያሳርፍ፣ ሰባት ግቦችን ማመቻቸት ችሏል። ብራዚሊያዊው የአገሩ ልጅ ኔይማር የሚገኝበት ባርሴሎና ፊሊፕ ኮቲኖን ይፈልጓል መባሉን አስመልክቶ ሲናገር፣ ባርሴሎና ከዓለማችን ምርጥ ቡድኖች አንዱ ነው። እስካሁን ለእኔ የመጣ ነገር የለም። አሁን ትኩረቴ ሜዳ ላይ ነው ብሏል። ከሊቨርፑል ጋር ውላለን ያለው ፊሊፕ ትልቅ ቡድን ለእኔ ፍላጎት እንዳለው በማወቅ የደስተኛ ነኝ ለስራ ያውቅና በመሆኑ ደስ የሚል ነገር ነው። ከእኔ የሚጠበቀው ጠንክሮ መስራት ነው ሲል የተናገረው ፊሊፕ ኮቲኖ ትልቅ ቡድን ያለው ሊቨርፑልን ወደ ሻምፒዮንስ ሊግ መመለስ አለብን ሲል ቁርጠኛ አቋሙን አሳውቋል። ፊሊፕ በሚቀጥለው የጨዋታ ዘመን ሊቨርፑልን እንደሚሰናበት በተነገረበት ወቅት ሌላኛው ብራዚሊያዊ አጥቂ ሉዋን በ23 ሚሊዮን ፓውንድ ከግሬሚዮ ቡድን ሊመጣ እንደሆነ እየተነገረ ነው። ብራዚሊያዊው አጥቂ ከግሬሚዮ ቡድን ጋር ያደረገው የሚጠናቀቀው ገና ከ12 ወራት በኋላ ነው። ቡድኑ ብራዚሊያዊው አትቂን በኋላ ላይ ከሚያጣው ለሊቨርፑል በደና ዋጋ አሁኑኑ ለመሸጥ ሳይገደድ እንዳልቀረ ተገልጧል። በጀርመን ቡንደስሊጋ መሪው ባየር ሚንሽን ቅዳሜ ዕለት ከላይፕሲሽ ጋር ያደረገው ግጥሚያ እጅግ አጓጊ ነበር። ስድሳኛው ደቂቃ ላይ ከአሎንሶ በጭንቅላት የተገጨለትን ኳስ ቲያጎ በተመሳሳይ በግንባር ገጭቶ ከመረብ እስኪያሳርፍ ድረስ ባየር ሚንሽን 3 ለ1 እየተመራ ነበር። ባየር ሚንሽንን አራት እኩል ያደረገችው አላባ የመታት ቅጣት ምት በለቱ ድንቅ ግብ ሆና ተመዝግባለች። በዘጠና አምስተኛው ደቂቃ ላይ አሬን ሮበን አምስተኛዋንና ና የማሸነፊያዋን ግብ አስቆጥሮ በመወረቅ ባየር ሚንሽንን አስጨፍሯል። ሁለተኛ ደረጃ ላይ የሚገኘው ላይፕሲሽ አሁን ከባየር ሚንሽን በ13 ነጥብ ለመራቅ ተገዷል። እንደ ሆፍናይ ሞሉ ተመሳሳይ 61 ነጥብ ይዞ ሶስተኛ ደረጃ ላይ የሚገኘው ቦሩዚያ ቦሩሲያ ዶርትሙንድ ትናንት ከአውስቡርግ ጋር አንድ እኩል ተለያይቷል። ባየር ሌቨርኩሰን ከኮሎኝ ጋር ሁለት እኩል ሲለያይ፣ ሄርታ ቤርሊን ዳርምሽታትን ሁለት ለዜሮ ድል አድርጓል። ከዚሁ ከ እግር ኳስ ግጥሚያዎች ዘገባ ሳንወጣም በኢትዮጵያ የተለያዩ ከተሞችና ክፍለ ሀገራት የሚከናወኑ የብሔራዊ ሊግ የእግር ኳስ ግጥሚያዎች በተደጋጋሚ የግጭቶች መንስኤ ሲሆኑ ተስተውሏል። ቅዳሜ ዕለት መቀሌ ከተማ ውስጥ የተከናወነው የመቀሌ ከነማና የባህር ዳር ከነማ ቡድኖች ግጥሚያ በደጋፊዎች ግጭት፣ አንድ እኩል የነበረው ጨዋታ ተቋርጧል። እስካሁን ድረስ በተደረጉ የብሔራዊ ሊግ ግጥሚያዎች በየሳምንቱ ግጭቶች የመስተዋላቸው ነገር አሳሳቢ ሆኗል። የቅዳሜውን ግጭት የዓይን ምስክር ሆኖ እንደታዘበ የገለጠው ነጋ ዘርኡ በእግር ኳስ ጨዋታዎች ወቅት ግጭቶችን ለመከላከል የታጠቁ ፌዴራል ፖሊሶችን መመልከት እየተለመደ መምጣቱን ገልጧል። በቃ እግር ኳስ ጨዋታ ሲካሄድ በዚህ በቅርብ ቀን፣ በተለይ ከቅርብ ጊዜ ጀምሮ በጣም በብዛት ፌዴራል ፖሊስና ና በቃ ጭስ የታጠቀ መሳሪያም መደበኛ መሳሪያም የታጠቀ ጭስ የታጠቀ በብዛት የሚቀባው በቃ በብዛት ምን እንደሆነ I don't know, Ken, like, I just to... Yeah. ነው በመቀሌና በባህር ዳር ከተማ የእግር ኳስ ግጥሚያ ወቅት የነበረው ግጭት ከእግር ኳስ ቡድን ፍቅር ይልቅ ፖለቲካዊ ይዘት ይንጸባረቅባቸው እንደነበር ስማቸው እንዳይገለጥ የፈለጉ አስተያየት ሰጪዎች ተናግሯል። ከዚህ ቀደምም ሀዲያ ውሳና ከስልጤ ወራቦና ጂንካ ከተሞች ጋር በነበረው ግጥሚያ ተመሳሳይ ግጭቶች መስተዋላቸውን አስተያየት ሰጪዎች ላብነት ያህል ጠቅሷል። በብሔራዊ ሊግና ከፍተኛ ሊግ የእግር ኳስ ግጥሚያዎች ወቅት የሚከሰቱ ግጭቶች በብሔር ላይ ያተኮሩ መሆናቸው እልባት ሊገኝለት እንደሚገባም አስጠንቅቋል። በፎርሙላ አንድ የባርሴሎና የመኪና ሽቅድምድም የብሪታንያው ሌዊስ ሀሚልተን አሸናፊ በመሆን ከመሪው ሴባስቲያን ፊትል ጋር ያለውን የነጥብ ልዩነት ማጥበብ ችሏል። የፌራሪና የመርሴዴስ አሽከርካሪዎቹ ጀርመናዊው ሰባስቲያን ፌትልና ሌዊስ ሀሚልተን አሁን የነጥብ ልዩነታቸው ስድስት ብቻ ሆኗል። ሰባስቲያን ፌትል 104 ነጥብ ሲኖረው ሌዊስ ሀሚልተን 98 ነጥብ ላይ ደርሷል። ሌላኛው የመርሴዴስ አሽከርካሪ ፊንላንዳዊው ቫልተሪ ቦታስ በ63 ነጥብ ሶስተኛ ደረጃ ይዞ ይከትላል። አድማጮች፣ የስፖርት ጥንቅራችን በዚሁ ይደመድማል። አስተያየትና ጥቆማቸው ያለን ማንተጋፍቶ ስለሽነኝ። መልካም ጊዜ። ጤና ይስጥልኝ።